ሰላም ጤና ስጥልኝ፣ እንደምናምሽታችኋል ውድ የጋቢና ቢ አድማጮች። የዛሬ ዕለተ ሰኞ ሐምሌ 27 2012 ዓ ም ስርጭታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በትላንትናው ዕለት በመቀለ ከተማና በሌሎች የትግራይ ክልል ከተሞች የክልሉ ልዩ ኃይል አባላትና ታጣቂ ሚሊሻዎች ወታደራዊ ሰልፍ በማካሄድ ትዕይንት አድርገዋል። ጸለትና ኮሩና ጠላቶቻችን ሊወሩን ህልውናችን ሊያጠፉ ዳግም ወደ ባርነትና ጨለማ ዘመን ሊመልሱን በሁሉም አካባቢ ስም የማጠልሸት ሰላም የማደፍረስ እንቅስቃሴ እያደረጉ እያየን ነው። በትግራይ ክልል የነበረውን የሰላማዊ ሰልፍና በመቀሌ አዲ ሀቂ ተብሎ በሚታወቀው ገበያ ላይ ስለደረሰው የእሳት አደጋ ዘገባ አለን። በሌላ በኩል ግዕዝ ፎንትስ በተሰኘ ገጽ ላይ የኢትዮጵያ ፊደላትን በልዩ ሁኔታ እየቀረጸ ለገበያ ያቀረበ ወጣትም እናስተዋውቃችኋለን። ፎንቶች አሉ። ፎንቶች ከፊደላት ነው ፊደሎች ነው፣ ግን ለኮምፒተርና ለኤሌክትሮኒክስ ዲቫይሶች የሚሆኑ ናቸው። ይኩኖ አምላክ አያሌው ይሰኛል። በምሽቱ ይደመጣል። ኮቪድ 19 እና ባህላዊ ሕክምናን በተመለከተም የእናንተን አስተያየትና በዚህ በአሜሪካ ሀገር የውስጥ ደዌ ስፔሻሊስት የሆኑትን ዶክተር ታፈረ ንጋትን አጭር ምላሽ ይዘንላችኋል። ሙዚቃም ይኖረናል። በመስተንግዶ ኤደን ገረመው፣ በቅንብሩ ኤልያስ አስማረ አብረናችሁ እናመሻለን። ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን አሁን ከአጫጭር ዜናዎች ጋር ስመኝሽ የቆየ ተጠብቃችኋለች ዩናይትድ ስቴትስ ውስጥ በኮሮና ቫይረስ የተጠቁ ሰዎች ቁጥር ከአራት ሚሊየን ስድስት መቶ መብለጡን በበሽታው ሳቢያ ሕይወታቸውን ያጡት ሰዎች ቁጥር ደግሞ አንድ መቶ አምሳ አራት ሺ ስምንት መቶ ስልሳ መድረሱን የጆንስ ሆፕኪንስ ዩኒቨርሲቲ ማዕከል መረጃ ያመለክታል። በዓለም ዙሪያ የቫይረሱ ተጋላጮች ቁጥር አስራ ስምንት ሚሊየን ሲያልፍ ለሕልፈት የተዳረጉት ከስድስት መቶ ዘጠና ሺ በላይ መሆኑን ነው መረጃው የሚያሳየው። ዩናይትድ ስቴትስ በቫይረሱ ተጋላጮች ብዛት በዓለም ዙሪያ ከተመዘገበው አንድ አራተኛ ገደማውን ይዛለች። ዋይት ሀውስና የዩናይትድ ስቴትስ ምክር ቤት ዲሞክራቶች ለብዙ ሚሊዮን ስራ አጦች ድጋፍ የሚውል የፌዴራል መንግስት ወጪ በሚጨምረው እቅድ ላይ ዛሬም ድርድራቸውን ቀጥለዋል። ሪፐብሊካኖች ለስራ አጥ አሜሪካኖች በሳምንት የሚሰጠው ስድስት መቶ የአሜሪካ ዶላር ሰዎችን ስራ ሳይሰሩ እንዲቀመጡ የሚያበረታታ ነው ሲሉ ይከራከራሉ። በቅርቡ በየል ዩኒቨርሲቲ የተሰራው ጥናት ግን እየተከፈለ ያለው ገንዘብ ሰዎችን ስራ እንዳይሰሩ እንዳላደረጋቸው አመልክቷል። ሪፐብሊካኖችና ዲሞክራቶች እያደረጉ ባለው ድርድር ላይ ዲሞክራቶች ከዚህ ቀደም ጸድቆ የነበረው የሶስት ትሪሊየን ዶላር የገንዘብ እርዳታ እንዲራዘም ሲጠይቁ ሪፐብሊካኖቹ ግን ወደ አንድ ትሪሊየን ዶላር እንዲወርድ እየተከራከሩ ነው። በሁለቱም ወገኖች ያሉ ተደራዳሪዎች እስካሁን ወደ ስምምነት የሚያደርስ አዝማሚያ አለመኖሩን ተናግረዋል። የዩናይትድ ስቴትሱ ማይክሮሶፍት ኮርፖሬሽን ቲክቶክ የተባለውን በስፋት በጥቅም ላይ እየዋለ የሚገኝ የአጫጭር ቪዲዮ መላላኪያ መተግበሪያ አፕ ከቻይናው ባይት ዳንስ ኩባንያ ለመግዛት መደራደሩን እንደሚቀጥል አስታውቋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ግዙፉ የቻይና ኩባንያ የሽያጭ ድርድሩን በአርባ አምስት ቀናት ውስጥ እንዲያጠናቅቅ ጊዜ ሊሰጡ መስማማታቸውን ስለ ጉዳዩ የሚያውቁ ሁለት ሰዎች ተናግረዋል። ማይክሮሶፍት ድርድሩን እንደ የዞፕ አቆጣጠር እስከ መስከረም 15 ባለው ጊዜ ውስጥ ለመጨረስ አልሟል። የኩባንያው ዋና ስራ አስፈጻሚ ሳቲያ ናዳላ ከሚስተር ትራምፕ ጋር ከተነጋገሩ በኋላ ማይክሮሶፍት ባወጣው መግለጫ የአሜሪካውያን የቲክቶክ ተጠቃሚዎች የግል መረጃ ወደ ዩናይትድ ስቴትስ እንዲዛወርና እዚሁ እንዲቀር እንደሚደረግ እናረጋግጣለን ብለዋል። ግዢ እንደሚጠናቀቅ ግን ከወዲሁ እርግጠኛ መሆን እንደማይቻል ማይክሮሶፍት አመልክቷል። ባይት ዳንስ እና ማይክሮሶፍት የሚያደርጉትን የግዢ ድርድር የዩናይትድ ስቴትስ የውጭ ኢንቨስትመንት ኮሚቴ የሚቆጣጠረው ሲሆን መንግስታዊ አካል ማንኛውንም ውል የማገድ መብት ያለው መሆኑን ምንጮች አመልክተዋል። ሱዳን ብሉ ናይል ክፍለ ግዛት ውስጥ ቡት የምትባል ከተማ ላይ በደረሰ የጎርፍ መጥለቅለቅ አደጋ አምስት ሰዎች ሲሞቱ ወደ አንድ ሺ ሁለት መቶ የሚሆኑ መኖሪያ ቤቶች ወድመዋል። በአቅራቢያው በሚገኝ ሌላ ወድ አቡክ የሚባል ከተማም እንዲሁ ከአንድ መቶ ሃያ በላይ መኖሪያ ቤቶች እንደወደሙ ተዘግቧል። አንድ መቶ ሺህ ነዋሪዎች ባሏት ቡት ከተማ ብዛት ያላቸው ያለመጠለያ የቀሩ ሴቶችና ሕጻናት ደጅ አድረዋል ሲል የሱዳን ቀይ ጨረቃ ማህበር ገልጿል። የጎርፍ አደጋውን ያስከተለው በከተማዋ የሚገኘው ግድብ በከባድ ዝናብ ምክንያት በመረሱ መሆኑን አንድ የአካባቢው ባለስልጣን ለአሶሴትድ ፕሬስ ገልጸዋል። በሱዳን ዋና ከተማ ካርቱም ላይ በጣለው ከባድ ዝናብ አንድ ሺህ የሚሆኑ መኖሪያ ቤቶች በጎርፍ መጥለቅለቃቸውን የአገር ግዛት ሚኒስትሩ ሌተናንት ጄኔራል አልታረፊ ኢድሪስ ገልጸዋል። በሀገሪቱ ዙሪያ በጎርፍ ሳቢያ 2380 መኖሪያ ቤቶች መውደማቸውን ጄኔራሉ ጨምረው ገልጸዋል። ከተባበሩት መንግስታት ድርጅት በተገኘ መረጃ መሰረት አምናም ሐምሌና ነሐሴ ወር ውስጥ ከሀገሪቱ አስራ ስምንት ክፍለ ግዛቶች በ አስራ ስድስቱ በደረሰ የጐርፍ አደጋ የ ሰባ ስምንት ሰዎች ህይወት አልፎ ነበር። ምስራቅ አፍጋኒስታን ጃላላባድ ከተማ በሚገኝ ወህኒ ቤት ላይ የእስላማዊ መንግስት ቡድን ታጣቂዎች ባደረሱት ጥቃት ቢያንስ ሀያ ዘጠኝ ሰዎች ሲሞቱ ሀምሳ የሚሆኑ ደግሞ ቆስለዋል። የአካባቢው የአይሲስ ቡድን ትላንት የከፈተው ጥቃት እስከ ዛሬ ከቀትር በኋላ ድረስ መዝለቁን የአካባቢው ባለስልጣናት ገልጸዋል። የአፍጋኒስታን የመከላከያ ሚኒስቴር ባወጣው መግለጫ ወህኒ ቤቱን ተቆጣጥረናል፣ ጥቃቱን ካደረሱት ውስጥ አምስቱን ገድለናል ብለዋል። በወህኒ ቤት ውስጥ ከነበሩት አንድ ሺህ ስምንት መቶ እስረኞች ውስጥ ወደ አንድ ሺህ የሚሆኑት ሊያመልጡ ሞክረው ፖሊስ በቁጥጥር ስር እንዳዋላቸው ቢያስታውቅም ከመሀላቸው የጠፋ እንዳለም ተዘግቧል። አይሲስ ለጥቃቱ ኃላፊነት ወስዷል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። አዘጋጅቼ ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ስመኝሽ የቆየን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረሙ ነኝ። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሻገር። በትናንትናው ዕለት በመቀለ ከተማና በሌሎች የትግራይ ክልል ከተሞች የክልሉ የልዩ ኃይል አባላትና ታጣቂ ሚሊሻዎች ወታደራዊ ሰልፍ በማካሄድ ትዕይንት አድርገዋል። የትግራይ ክልል የጸጥታ አስተዳደር ቢሮ ኃላፊ አቶ ተኪኡ መተኩ ትግራይን በኃይል ለማንበርከክ የሚደረግ ጥረት እንደማይሳካ ሊታወቅ ይገባል ብለዋል። በሌላ ዜና በመቀለ ከተማ በሚገኘው አዲ ሀቂ ተብሎ የሚታወቀው ገበያ የእሳት አደጋ አጋጥሞታል። የእሳት አደጋው መነሻ ምርመራ እየተካሄደ መሆኑና በአደጋውም የ520 ነጋዴዎች ንብረት መውደሙን ፖሊስ ገልጿል። ሙልጌታ አጽመሀ ዝርዝር በትግራይ ክልል መቀለ ከተማና ሌሎች የክልሉ አካባቢዎች በርካታ የክልሉ የልዩ ኃይል አባላትና ታጣቂ ሚሊሻዎች በትናንትናው ዕለት ወታደራዊ ሰልፍ በማካሄድ ትዕይንት አድርገዋል። በትዕይንቱ የተሳተፉ የልዩ ኃይልና የሚሊሻ አባላቱ ቀላልና ከባድ የጦር መሳሪያዎች ታጥቀው ታይተዋል። ትናንት ረፋድ ላይ በመቀለ ጎደናዎች ላይ በሰልፍ ሲጓዙ የታዩት ወታደራዊ የደንብ ልብስ የለበሱት የታጠቁ የልዩ ኃይል አባላትና ሚሊሻዎች በከተማው ወደሚገኝ ስቴዲየም በመጓዝ ተሰብስበዋል። በስቴዲየሙ የትግራይ ክልል የጸጥታ ሰላምና አስተዳደር ቢሮ ኃላፊ አቶ ተኪው መተኩ ባሰሙት ንግግር በክልሉ ሰላም እንዲሰፍን የጸጥታ ኃይሉ ከህዝብ ጋር በተቀናጀ እየሰሩ ናቸው ብለዋል። የትግራይ ክልል በኃይል ለማንበርከክ የሚደረግ ጥረት እንደማይሳካ ሊታወቅ ይገባል በማለትም ገልጸዋል። ጸለትና ኮሩና ህልውናና ፈጥፎና ዳግም ናባርነትን ታሪክ ጸልማት ጊዘን ክምልሱና ጠላቶቻችን ሊወሩን ህልውናችንን ሊያጠፉ ዳግም ወደ ባርነትና ጨለማ ዘመን ሊመልሱን በሁሉም አካባቢ ስም የማጠልሸት ሰላም የማደፍረስ እንቅስቃሴ እያደረጉ እያየን ነው። በተለይ ሁልጊዜ እረፍት የማይሰማቸው መሬት የሚያስጨንቃቸውና የሚናፍቃቸው የትምክህት ኃይሎች በህዝባችን ያላቸው ጥላቻና ንቀት በግልጽ እያየን ነው። የአካባቢያቸው ሰላም አደፍርሰው የእኛም ሰላምና አንድነት ለማወክ ቁልፍ ተግባራቸው አድርገው የሚችሉትን ሁሉ እያደረጉ ይገኛሉ። በተገላቢጦሽ ህወሀት ልትወረን ተዘጋጅታለች ብለው ለሚያወሩ ኃይሎች በክንዳችንና በአንድነታችን የክልላችን ሰላምና ዋስትና ለማረጋገጥ እናንተ የጸጥታ ኃይሎች የምታደርጉት ጥረት መልእክት ነው። መልእክቱ ደግሞ የትግራይ ህዝብ የጸጥታ አካልና ወጣቱ ለማንኛውም ህዝብ ስጋት እንዳልሆነ፣ ለመውረርም የሆነ ይሁን ምክንያትና ታሪክ እንደሌለን፣ በእኛ ላይ ሊደርስ የማንፈልገው ጭቆና በማንኛውም አካል እንዲደርስ እንደማንፈልግ፣ ለዚህም እንደምንታገል የኢትዮጵያ ህዝቦች ተንት ነው ያውቁታል። በጦር መሳሪያና ኃይል ወደ ባርነትና ጨለማ ዘመን ሊመልሱን የሚፈልጉ ኃይሎች በክንዳችንና በመስዋዕትነታችን መብታችንና የክልላችን ሰላምና ደህንነት እንደምናረጋግጥ ግን ሊያውቁ ይገባል ነው ያሉት። ኃላፊው በክልሉ የሚካሄድ ምርጫ ለማደናቀፍ የሚደረግ እንቅስቃሴ ለመከላከል ዝግጁ ነን በማለትም ኃላፊው ገልጸዋል። የትግራይ ብልጽግና ፓርቲ በበኩሉ በፌስቡክ ገጹ ለታየው ትዕይንት ሰልፉ የህዝብ ጤንነት አደጋ ላይ የጣለ ህግ የጣሰና ፍጹም ኃላፊነት ስሜት የጎደለው ተግባር ነው በማለት ኮንኖታል። ትግራይ ውስጥ ኮሮና በማስፋፋትና የህዝብ ጤና አደጋ ላይ በመጣል የፖለቲካ ትርፍ ለማግኘት የሚደረግ የወንጀል ተግባር በአፋጣኝ ይቆ ም ሲልም ፓርቲው ገልጿል። ትዕይንቱ አስመልክቶ ተጨማሪ ማብራሪያ ከክልሉ አመራሮች ለማግኘት ያደረግኩት ጥረት አልተሳካም። በሌላ ዜናም በመቀለ ከተማ ከሚገኙ ገበያዎች ትልቁና አብዛኛው የከተማው ማህበረሰብ የሚገበያዩበት በሐውልት ክፍለ ከተማ የሚገኝ የአድ ሐቂ ገበያ ከቅዳሜ ወደ እሁድ አጥቢያ ከሌሊቱ ሰባት ሰዓት ተኩል አካባቢ ነበር የእሳት አደጋው የተነሳው። በገበያው ንብረት ከወደመባቸው ነጋዴዎች መካከል አቶ ሀይላይ ገብረስላሴ አንዱ ናቸው። በገበያው ቃጠሎ መነሳቱ ሰምተው ከሌሊቱ ስምንት ሰዓት ከሀያ አካባቢ መድረሳቸው ተናግሯል። ሆኖም ግን በገበያው የነበራቸው ሁለቱ ስቋቸው ሙሉ በሙሉ ተቃጥሎ እንዳገኙት ገልጸዋል። የሰማነው ወደ ስምንት ሰዓት ከምናምን ነው። ያው ስምንት ከሀያ ስምንት ከሀያ አምስት አካባቢ ገበያው ላይ ደርሰናል እኛ ጋር ተቀጣጥሎ ስለደረሰ ያልተቃጠለውን ከሰው ጋር እየተባበርን ስናወጣ ያደር ነው እንጂ እኛ ተቃጥለዋል። እና ብዙ ወደ ሰባት ስምንት መቶ ሺህ አካባቢ ይጠጋል ዝሮ ንብረቱ። ብርድ ልብስ ነበረው ፕላስቲክ ሻራ ነበረው ቦቲ ጫማ ነበረው። ብዙ አይነት ንብረት ነው ዝሮ ዝሮ የነበረን እኛ በዝሮ እኛ ያው ብዙ አመት የሰራ ነው ስለሆነ እሱ ወድመዋል። የወጣ ነገር የለም። አቶ ኃይለ እንደተናገሩት የእሳቸው ንብረት ቢወድምም የሌሎች ሰዎች ንብረት ለማዳን ሌሊቱን ሙሉ ሲያግዙ ማሳለፋቸው ተናግሯል። በቃጠሎው ንብረት እንዳይወድም ለማዳን ህብረተሰብ ያደረገውን ጥረት ከፍተኛ መሆኑም ገልጸዋል። የእሳት አደጋ መኪኖች በመጠቀም እሳቱን ለማጥፋት ተሰርተዋል ያሉት አቶ ኃይለም፣ ነገር ግን ለከተማው የማይመጥን የእሳት አደጋ መከላከያ ነው በማለት ተችተዋል። እሳት አደጋ መከላከል ስራ መጨረሻ ላይ ከንጋት አካባቢ እንጂ ሌሊት ጋር ምንም እሳት አደጋም አልነበረም። እሳት አደጋ አጥጋቢ ስራ አልሰራም፣ ብዙም ውሃም አልነበረው። ጭራሽ ለከተማ አይመጥንም፣ የሚመጥነው አይመስልም። እኛ በምንከፍለው አይነት ግብር አይመጥነንም፣ ለዚህ ከተማ አይመጥንም እሳት አደጋ ጭራሽ። በዓዲ ሐቂ ገበያ ባጋጠመው በዚህ እሳት ቃጠሎም በሰው ላይ ያደረሰው ጉዳት እንደሌለ ፖሊስ ገልጿል። የሐወልቲ ክፍለ ከተማ ፖሊስ አዛዥ ረዳት ኢንስፔክተር ገብረ ክርስቶስ ገብረ መስቀል እንደተናገሩት የእሳት አደጋው የተነሳበት ምክንያት ለማወቅ የቴክኒክ ኮሚቴ ተዋቅሮ ምርመራ እየተካሄደ ነው ብለዋል። እንዲሁም ያደረሰው የጉዳት መጠን እየተጣራ ነው በማለት አስታውቀዋል። ጠቅላላ ካፍተን ተቀጸላ ማሕበራት ከባቢ ኣርባዕተ ዝኾና ማሕበራት ሂቦምና ኣለው በጠቅላላ በቃጥለው ጉዳት የደረሰባቸው ከአራት ማህበራት የሰዎች ስም ዝርዝር አግኝተናል። የተቃጠለ የሀብት መጠን ግን በዝርዝር እያጠናን ነው። የአራቱ ማህበራት ለጊዜው የ520 ሰዎች ንብረት በቃጥለው ጉዳት እንደደረሰበት መረጃ አግኝተናል። ነገር ግን በዝርዝር የማን ምን አይነት ንብረት ተቃጠለበት የሚል እያየን ነው ያለነው ነው ያሉት የመቀለ ከተማ ምክትል ከንቲባ ኢንጂነር አርያ ግርማይ ጉዳቱ በደረሰበት ገበያ ሂደው ጎብኝተዋል። እንዲሁም ት ለደረሰባቸው ወገኖች በሁኔታው ማዘናቸው ገልጸዋል። ምክትል ከንቲባው የከተማው ነዋሪዎች፣ የጸጥታ አካላት ና የተለያዩ ተቋማት የእሳት አደጋ መከላከያ ሰራተኞች እሳቱን ለማጥፋት ላደረጉት አስተዋጽኦ አመስግነዋል። በቀጣይ ጉዳት ለደረሰባቸው ዳግም ወደ ስራ የሚመለሱበት ሁኔታ ለማመቻቸት ይሰራል ብለዋል። እንዲሁም ገበያው በዘመናዊ መልክ የማደራጀት ስራ በዘላቂነት ይሰራል ሲሉ ተናግረዋል። የገበያ ማዕከሉ በቆርቆሮ የተሰራ ነው። ስለዚህ በውስጥ የነበሩ እቃዎችም የሚቀጣጠሉ ናቸው። ሰው በቀላሉ የእሳት የመዛመት አደጋም ነበረው። ይሄ ሁሉ አካባቢ ያለው እሳት አደጋው ሰለባ መሆን ይችል ነበረ እና በተደረገው ርብርብ ግን ውስን ብሎኮች ላይ ነው አደጋ የደረሰው። ትልቁ ነገር ግን አሁን በፍጥነት ጉዳት የደረሰባቸው የህብረተሰቡ ክፍል ነጋዴዎች መልሰን የማቋቋም ጉዳይ ነው የሚሆነው ይሄ አጠቃላይ ንግድ ማህበረሰብ በማስተባበር ህዝቡ ማስተባበር ከተማ መስተዳደሩ የሚችለውን አቅም በማድረግ ፈጥነን የገበያ ስርዓቱ ወደነበረበት ለማቋቋም ህብረተሰቡ ስራውን የሚቀጥልበት ሁኔታ እናመቻቻለን። ለአሜሪካ ድምፅ ሙልጌታ ጽብሃም ከመቀለ። እያደመጣችሁ የምትገኙት ከአሜሪካ ድምፅ የሚተላለፈውን ጋቢና ቪይን ነው። ወደ ቀጣዩ ዘገባ እንሻገር። ይኩኑ አምላክ አያሌው የስነ ህንፃ ባለሙያ ና የግራፊክ ንድፍ አዘጋጅ ነው። ግዕዝ ፎንትስ በተሰኘ ገጹ ላይ የኢትዮጵያ ፊደላትን በልዩ ሁኔታ እየቀረጸ ለሞባይል ስልኮች ና ኮምፒውተር ላይ ለጽሁፍ አገልግሎቶች ይውሉ ዘንድ ለገበያ አቅርቧል። ከሀብታሙ ስዩም ጋር አጭር ቆይታ ያደረገው ይኩኑ አምላክ ግዕዝ ፎንትስ ለተሰኘው አውታሩ አገልግሎት በአጭሩ ከማስረዳት ይጀምራል። ምንድነው? እኛ የምንሰራው በብዛት ሀገርኛ የሆኑ መልክ ፊደሎችን ዘመናዊ በማድረግ በተለያዩ አይነት መልኮች በተለያዩ አገልግሎቶች እንዲውሉ ማድረግ ነው። ፎንት ብቻ አይደለም ያለን ግን፣ ሌሎችን ተመሳሳይ የእይታዊ ጥበብ ወይም ቪዥዋል አርት የእነሱን አይነት የዲጂታል ስራዎች ነው የሚጠራው። ብዙ ወጣቶች ያልገቡበት መስክ ይመስለኛል። ወደዚህ ስራ እንድትገባ ምክንያት የሆነ ነገር ምንድን ነው? አሁን እንትን ናቸው በቃ ገበያም ላይ ያለው ወይም በምናየው ነገሮች ላይ ያሉት ነገሮች አብዛኛዎች የውጭ ስራና ቋንቋውም ቢሆን የሌላ እንግሊዝኛና ሌሎች ነገሮች ናቸው። በእኛ ግን በራሳችን የተሰሩ የዳበሩ ዘመናዊ የሆኑ ብዙ አይነት አማራጮች የሉንም። አሁን ይህን አንድ ነገር ብጠቅስልህ ለራሱ አብዛኛው ከዚህ በፊት የነበሩ ፊደል ወደ ኮምፒውተር ተቀየሩ በኋላ የተሰሩት በትላልቅ ድርጅቶች እንደ እነዚህ እንደ አፕል፣ ማይክሮሶፍት ንደባን እና በአንዳንድ ግለሰቦች ለሀገራቸው የሆነ ነገር አስተዋጽኦ ማድረግ ለሚፈልጉ ግለሰቦች እንጂ እንደ ተቋም ወይም የሆነ ስርአት ባለው መልኩ አስበውበት ምናምን አይደለም እየተሰራ ያለው እና እኔ ደግሞ ምንድን ነው ለምን ለምን እንደዛ ከሚሆን በስነስርዓት ዘ ነው ወይም እንደ ድርጅትም ወይም እንደ ተቋምም አድርገ ነው እነዚህ ነገሮች ሁሌ ቀጣይነት ባላቸው መልኩ እንዲሰሩ ና ህዝባችንም እንደምን ነገር ለማድረግ ነው እያሰብኩት። እኔም ከዚህ በፊት ብዙ እንደዚህ አይነት ስራዎችን እንሰራ ነበር፣ ግን ያው ከጀመርኩት በኋላ ወደ ሌሎች ነገሮች እየገባ ነው። የአንተ ድረገጽ ፊደላት መሸመት የሚፈልጉ ሰዎች በመጎብኘት ፊደላትን የሚያገኙበት ስፍራ ነው። እንዴት ነው መግዛት የሚችሉት? በምን ሁኔታስ ነው ለዕለት ተዕለት ስራቸው ሊጠቀሙባቸው የሚችሉት? እዚህ ላይ ነገር ያሉት ምንድነው የምንላቸው የዲጂታል ውጤቶች ናቸው ሁሉም ማለት ነው። ማለት በኮምፒውተር ወይም በሞባይል በእንደዛ አይነት እንትኖች የምንጠቀሙባቸው ናቸው ያሉን አሁን ላይ ፎንቶች አሉ። ፎንቶች ከፊደላት ነው ፊደሎች ነው ግን ለኮምፒውተርና ለኤሌክትሮኒክስ ዲቫይሶች የሚሆኑ ናቸው። ሌሎች ምንድናቸው ያሉን አርት የዲጂታል አርት ስራዎች አሉ እና እንደዚህ በግራፊክስ ወይም ሙያ ላይ ለተሰማሩ ድርጅቶችም ሆነ ግለሰቦች የሚሆኑ ግብዓቶች ናቸው። ለተጠቃሚ ቀጥታ ሳይሆኑ እነዚህ ነገሮች ለሚሰሩ ለማስታወቂያ ተቋማት የህትመት ስራዎች መጠቀም የሚፈልጉ ሰዎች ለነሱ ለነሱ ነው እኛንት የሚሸጠው መሸጥ እንትን ያለው ማለት ለመሸጥ ሀሳባችን አልነበረም። ምላ ግን ምንድነው በነፃ ብናረጋቸው ብዙ ሰብ- ወይም ዋጋ አይሰጠውም ለስራ ስለዚህ እና ሰሪውም ደግሞ መጠቀም አለበት። እነዚህ ስራዎች በጣም እጅግ በጣም አድካሚ ናቸው። በተለይ ግን ተጠቃሚ እነዚህ ነገሮች ዋጋ እንዳላቸው አብዛኛው አሁን ቅድም እንደነገርኩ ምን እንደሆኑ አያቅም። ለምን እንደሚሆኑ አያቅም። ግን ማንኛውም ሰው ኮምፒውተር ይጠቀማል ወይ ሞባይል ይጠቀማል ወይ ቲቪ ያያል ወይ የሆነ ነገር ያያል። እነዚያ ነገሮች ከጀርባ ያለው ነገር ምን እንደሆነ አያቅም። ስለሆነ አንደኛ ለማስተዋወቅም ነው፣ ሁለተኛ ሌሎችን ሰሪዎችን ይሄንን እንትን ብለው የሚሰሩ ስራዎችን ለእነሱም አጋጣሚዎችን ለመፍጠር ነው። የሚሸጠውም ኦንላይን ነው ሁሉን ነገር ካዩ በኋላ ከፈለጉት፣ ከዛ እኛም ደግሞ ፋይሉን በዛው በኦንላይን ማውረድና መጠቀም የሚችሉት። ያን ያህል ገበያው እየደራ ነው ማለት እንችላለን። ምን ያክል ሰው ይገዛሃል? ለወደፊቱስ የገቢ ማግኛ አድርገህ ካሰብከው ምን ያክል የሚያዛልቅ ነው ብለህ ታስባለህ? እሺ እሺ፣ አሁን ልክ ነው በጣም አሁን ላይ እንዳይጠበቁት አይደለም። እነዚህ ነገሮች ወደ ዲጂታል ኢኮኖሚ መግባት ገና ነ እና፣ ያው ገና እየሄደ ያለ ነገር ነው ግን ወደፊት ወደ እዛው ስለምንሄድ ወደፊት ጥሩ ይሆናል በሚል ነው እና እናም ደግሞ አሁን መጀመር አለብን። አሁን ካልተጀመረ ወደፊት በሌሎች ነገሮች ስለሚዋጥ መቅረቱ ነው። ስለዚህ አሁን ብንጀምረው ቀስ በቀስ እያሳደግነው ነው እኩል ከተጠቃሚ ንቃታ ሊና ጋር አብሮ እንትን እያለ ቀስ በቀስ እያደገ ወደፊት እንትን ይላል እንጂ አሁን ላይ እንደ ኢኮኖሚ ወይም እንደሆነ እንደ ቢዝነስ ይዞ መሄድ አስቸጋሪ ነው። ሌሎች የጎ ስራዎች ከሌሉ ያስቸግራል። ይህም ምንድን ነው? አሁን ተጠቃሚ ተጠቃሚቻችን በተለይ አንዳንድ የማስታወቂያ ድርጅቶች ቴሌቪዥኖች እና የተወሰኑ ግለሰቦች ናቸው። ይኩኖ አምላክ በዚህ ድረገጽ ላይ መሰል ፊደላትን በጥሩ ጥበብ ቀርጾ ከማቅረብ በተጨማሪ ስለ ፊደላቱ ታሪክ፣ እንዲሁም በኢትዮጵያ ፊደል ውስጥ ደግሞ ባለውለታ የሆኑ ሰዎችንም ታስተዋውቃለህ። ኢትዮጵያዊነትን የሚያነቃቁ አብሮነትን የሚያነቃቁ የእይታ ካርዶችንም ታዘጋጃለህ። ቀጣዩ ህልምህ ምንድን ነው? ከዚህ ጋር በተያያዘ በዓመታት ውስጥ ልትፈጽማቸው የምትፈልጋቸው ግቦች ምንድን ናቸው? አሁን ላይ እኔ ጌታዊ ጥበብ የተባለው ላይ እነዚህ አርክቴክቸር አርት ዲዛይን ላይ ሁሉም ላይ ማለት እፈልጋለሁ። ምንድን ነው ዘመናዊ አልሆነ አሁን ላይ የኛን እንትን ካየኸው የኛ ሀገር ጥበብም አርክቴክቸርን ካየኸው፣ ዲዛይኖችንም ካየኸው፣ አርትም ካየኸው፣ ሌሎችም ነገሮችም ካየኸው ወደ ዘመናዊ ዘመናዊነት ዘመናዊነት ምዕራባዊነት ማረት ሳይሆን ስርዓት ባለው መልኩ ፕሮፌሽናል በሆኑ ሙያውን ለሙያው ጠንቅቀው የሚያውቁት ምግባር ያላቸው ሰዎች ለሙያው ፍቅር ያላቸው እውቀቱም ያላቸው ሰዎች ስርዓት ባለው መልኩ በድርጅትም በተቋሙ ሆነ መስርዓት ላይ የሚለው ነገር ላይ በጣም ይባላል ነው። እኔ በዚህ ላይ አሁን ለምሳሌ በግሰንሰም ሆነ በሌሎችም እንትኖችን እነዚህን ነገሮች ስርዓት ባለው መልኩ በጥሩ ሁኔታ ተሰጥተው የሀገራችን ስነ ጥበብ በተለይ እይታዊ የሆነውን ፓርት ላይ ጉልህ አስተዋጽኦ ማድረግ ይፈልጋለሁ። ወደ ሀብታሙ ስዩምንና እንግዳውን እናመሰግናለን። ኮቪድ-19 ዓለም አቀፍ ወረርሽኝ ተብሎ ከታወጀ ስድስት ወራት ሞላው። በተለያዩ ሀገራት ተጥለው የነበሩ የእንቅስቃሴ ገደቦችም ቀስ በቀስ እየላሉ፣ ሰዎች ወደ ስራ ገበታቸው እየተመለሱ ነው። አስተማማኝ የሆነ ሳይንሳዊ መድኃኒት ባልተገኘበት በዚህ ሰዓት አንዳንዶች ፊታቸውን ወደ ባህላዊ መድኃኒት መመለሳቸውም ተሰምቷል። እኛም ይህን ተከትለን በፌስቡክ ገጻችን ቪኦኤ አምሀሪክ ላይ እራሳችሁን ከኮቪድ-19 ለመከላከል ምን አይነት ባህላዊ መድኃኒቶችን እየተጠቀማችሁ ነው ስንል ጠይቀን ነበረ። ዮሐንስ ሞገሴ፣ የአብስራ ሶሲ እና የአቤሮ ሶቤሳ የተባሉ አድማጮቻችን በተከታታይ በጽሁፍ ያደረሱንን ሶስቱን መርጠን በንባብ እናሰማችኋለን። መድኃኒቱ መድኃኔ ዓለም ነው። በተጨማሪም ዝንጅብል ፈሽቶ መጭመቅ ከዚያም ከሎሚ ጭማቂ ጋር አንድ ላይ በማዋሃድ የጉሮሮ መከርከር ስሜት ሲሰማን መግሞጥሞጥ። ሌላው ከቤት ወጥታችሁ ስራ ውላችሁ ስትገቡ፣ ግዴታ ስሜት ባይሰማችሁም በሎሚውና በዝንጅብሉ ውሃ መግሞጥመጥ ፍቱን ነው። ፈጣሪ ይጠብቀን ያጥፋልን። ፌጦ፣ ቅርንፉድ፣ ቀይ ሽንኩርት አንድ ላይ ፈጭቶ እንደ ሻይ መጠጣት። በዚህ የዳነ ሰው አውቃለሁ። ከበድ ያለ ዝንጅብል ሻይ ላይ አንድ ማንኪያ የጥቁር አዝሙድ ቅመም ዘይት ጠብ አድርጎ ማታ ማታ ከራት በኋላ መጠጣት ለጉሮሮ እና ለሳምባ አካባቢ በተንፈሻ አካል በሽታ ፍቱን መድኃኒት ነው። አንድ የሻይ ማንኪያ የተፈጨ ነጭ ሽንኩርት በሁለት የሻይ ማንኪያ ማር ተለውሶ ካደረ በኋላ መዋጥ ለተለያዩ በሽታዎች ፍቱን መድኃኒት ነው። አድማጮቻችንን ለተሳትፏችሁ እናመሰግናለን። በዚህ ጉዳይ ላይ ኮቪድ-19 ለመከላከል ባህላዊ ህክምናው ምን ያህል ፍቱን ነው ስንል በዚህ በአሜሪካ በካሊፎርኒያ ግዛት በሳንዋኪን ሆስፒታል የውስጥ ደዌ ስፔሻሊስት የሆኑትን ዶክተር ታፈረ ንጋትን አነጋግሬያቸው ነበር። ዶክተር ታፈረ ንጋት ባህላዊና ዘመናዊ ህክምና ያላቸውን ልዩነትና አንድነት ከሚያስረዱበት ይጀምራል። የባህላዊ ህክምና እና የመደበኛ ህክምና ወይም ተጓዳኝ ዘመናዊ ህክምና የሚባለውን ህክምና ስናይ ሁለቱ እንደ ተቃራኒ ማየት የለብን። ይህም በጣም መጠንቀቅ ያስፈልጋል። ምክንያቱም ተቃራኒዎች አሉ፣ ተደጋጋፊዎች ግን ናቸው። ይሄ እንደ ጠቅላላ ሀሳብ ስናየው ነው። ከኮቪድ አስራ ዘጠኝ አንፃር ስናየው ግን አሁን ሁላችንም አምነን መቀበል ያለብን እውነታ ባህላዊም ይሁን መደበኛ ወይም ዘመናዊ ህክምና መድኃኒት የለው። ይሄንን አስምሮ ማለፍ በጣም ያስፈልጋል። ስለዚህ ህብረተሰቡ ካለበት ነው መጨናነቅና መደናገጥ የተነሳ ሌላ ጊዜ በፊት ለተለያየ ነገር የሞከራቸውን ነገሮች ሁሉ ለዚህም ሊሞክራቸው ይችላል። ቢሞክር ደግሞ ብዙ የሚያስደንቅ አይሆንም። ምክንያቱም እኛ በመደበኛው የህክምና ሙያ መድኃኒት የለንም ስንል፣ አይ እናንተ ከሌላችሁ እኛ ይህን እንሞክራለን የሚል አይጠፋም እና መኖሩ የሚጠበቅ ነገር ነው። ዶክተር ታፈረ ንጋት ዘመናዊ እና ባህላዊ ህክምና ተደጋጋፊ መሆናቸውን ገልጸው ቢሆንም ግን በአሁኑ ሰዓት ኮቪድ-19 ባህላዊ ህክምናው ሙሉ ለሙሉ ያድናል ወይም ይከላከላል ማለት እንደማይቻልም ይጠቅሳሉ። ሆኖም ግን ለጤና አዳም፣ ነጭ ሽንኩርት፣ ፌጦ መጀመሪያ እነዚህም ለይተን እንያቸው እና እነዚህ ነገሮች ብዙ ምርምር የሚያስፈልጋቸው በደንብ ሳይንሳዊ ጥናት ተደርጎባቸው እዛ ውስጥ ያለው አክቲቭ ኢንግሪዲየንት የሚባል ነገር አለ። ምን ምን አላቸው ተብሎ ተበታትነው አናላይዝ ተደርገው መጠናት ስላለባቸው አሁን ባለው ሁኔታ ለዚህ በሽታ ይጠቅማሉ ብሎ የሚያቀርብ ሰው ካለ ስህተት ነው። እና እንግዲህ መረጃ ከሌለን ደግሞ ይጠቅማሉ ብለን ለመናገር ካልቻል አይጠቅሙም ብለን ብናምን ይሻለን። ለምን ቢባል ይጠቅማሉ የሚል በአእምሯችን ውስጥ አንድ ሀሳብ ከያዝን ምናልባትም ሰዎች እነዚህን ብቻ እየወሰዱ መዘናጋት ስለሚገጥማቸው መደበኛውን የሕክምና እርዳታ ከማግኘት ሊያዘገያቸው ስለሚችል ለባሰ እና ለከፋ የበሽታው መባባስ ሊያጋጥማቸው ስለሚችል እኔ ትልቅ ማሳሰቢያ የምሰጠው በእነዚህ ነገሮች ላይ መደገፍም ሆነ እንደ መድኃኒት መውሰድ ትልቅ ስተት ነው ብዬ መክራለሁ። ነገር ግን ምርምር ጥናት ይደረግባቸው ይገባል እና ከዚያ በኋላ የሚታይ ይሆናል። ትኩስ ሻይ ወይም ደግሞ ትኩስ ነገር መውሰድ ይሄ ብዙ ጊዜ ሰምቸዋለሁ። ኔ አንዳንድ ሰዎችም በብልሃት ማለት ነው በብልሃት ማሰብ ህክምናና ብልሃት በጣም አብሮ ሁልጊዜ አይደለም። ህክምና ሳይንስ ነው፣ ግን በብልሃት ደግሞ አለ አይደለም። ቫይረሱ በጉሮሮ በኩል ነው የሚያልፈው። ስለዚህ ጉሮሮ ላይ እያለ ብጠብ ሰው ባቃጥለው፣ ወደ ሰውነቴ ውስጥ አይገባም በሚል እሳቤ ነው የትኩስ ሻይ ትኩስ ነገር መጠጣት የመሳሰሉ ነገሮች የመጡት። እና ይሄ በጣም አይሰራም ትክክል አይደለም። ምክንያቱም ቫይረሱ ከኛ በላይ በጣም ብልህ ነው። ይህንን መምከር በጣም እንፈልጋለን። ስለዚህ ዶክተር ታፈረ ሲያጠቃልሉም ትኩስ ነገሮችን መጠጣት ራስን ለማጠንከር እና እንደ ጉንፋን ካሉ ሌሎች አቅምን ከሚያዳክሙ በሽታዎች ሊረዱን ስለሚችሉ ለኮሮና ቫይረስ ብለን ሳይሆን ለእነሱ ስንል መጠቀሙ ተመራጭ እንደሆነም ጠቁመዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ አድማጮች ለሰዓቱ ያዝንላችሁም፣ እዚህ ላይ ፈጸምን። አስተያየቶቻችሁን በፌስቡክ ቪያምሃሪክ ላይ ለጋቢና ቪ እያላችሁ አድርሱም። የደንገረመው በመስተንግዶ ትዝታ በላቸው በአርቶቱ ኤልያስ አስማረ በቅንብሩ ስመኞች የቆየ በዜናዎቹ አብረናችሁ አምሽተናል። እናንተም አብራችሁን ስለቆያችሁ እናመሰግናለን። ደናደሩ መሮት